ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬውን ዝግጅታችንን እናስተዋወቃችሁ በቤንሻንጉል ጉምዝ ካማሺ ዞን አምስት ወረዳዎችና በምስራቅ ወለጋና ምዕራብ ወለጋ የተቀሰቀሰ ውጭት እስካሁን ሊረጋጋ ባለመቻሉ ከ መቶ በላይ የመንግስት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገለጹ። የክልሉ መንግስት ምላሽ አለው። ይሄ መንገድ አሁን ዝግ ነው። አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው። እንዳልሽው አምስቱን ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። ቀደም ሲል የሰማችሁት የመንግስት ሰራተኛ መሆናቸውን የገለጹና ተፈናቅለው በአሶሳ ከተማ እንደሚገኙ የተናገሩ አንድ ግለሰብን ነው። ተከትሎ ያደመጣችሁት ደግሞ የክልሉ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ዘላለም ጃተማን ነው። ዝርዝር ይኖረናል። በሌላ ዘገባ የእንቦጭ አረም በእለት ከእለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ገለጹ። ኢንዱስትሪና የዩኒቨርስቲ ትስስር የታየበት ነው። ይህ ትስስር ለምቦች ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ ዝርዝሩን ይዘናል። በዛሬው ዕለት በመላው ዩናይትድ ስቴትስ እየተካሄደ ስላለው ምርጫም ዘገባ ይኖረናል። በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን የምንኖር ሰዎች ይሄ ድምፃችን የምናሰማበት እና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን የምናሳይበት ጊዜ ነው። መብታችን አስከብሮ ለሚሰራው ስራ አስፈላጊውም ተከፍሎ ከዛም በኋላ ደግሞ እዚህም ኖሯችን አስተካክለን እንደዚህም ደግሞ በሀገር ቤትም ያለውን ቤተሰቦቻችን እና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛልና በአሜሪካን ሀገር የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ናቸው ይዘናቸዋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዘገባን ዜናን የምናልፈው ከፍተኛ ስልጣን ወዳላቸው ዲሞክራት ፖለቲከኞችና ፕሬዚዳንት ዶናልድ ትራምፕን ወደሚተቹ ሀያሲያን ዘንድ ፈንጂ ልኳል ተብሎ የተከሰሰው አሜሪካዊ ዛሬ ለመጀመሪያ ጊዜ በኒውዮርኩ የፌዴራል ፍርድ ቤት እንደሚቀርብ ተገለጸ። የዋስ መብትን በተመለከተ ሊቀርብ የሚችል ጥያቄን አቃቤ ሕግ ከፍሎሪዳ ፌዴራል እስር ቤት ወደ ኒውዮርክ የተዛወረውን ተከሳሽ በዋስ መልቀቅ አደጋ ያስከትላል የሚል መከራከሪያ ያቀርባል ተብሎ ይጠበቃል። በደቡባዊ ኒውዮርክ ወረዳ ዩናይትድ ስቴትስ ጠቅላይ አቃቤ ሕግ ለዩናይትድ ስቴትሱ ጠቅላይ ፍርድ ቤት ዳኛ በጻፉት ደብዳቤ እስከ ዛሬ የተሰበሰቡትን መረጃዎች የተከሳሹን አደገኛነት እንደሚያረጋግጡና በዋስ ቢለቀቅ ደግሞ የመጥፋት እድሉን እንደሚያሰፋው አመልክተዋል። አፍጋኒስታን ባለፈው ወር ውስጥ ከተካሄደ የምክር ቤቱ ምርጫ ጋር በተያያዘ በተቀሰቀሰው አመፅ ከ400 በላይ የአፍጋን ህዝብ መሞቱን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የድርጅቱ ልዩ ሚሽን ዛሬ ይፋ ባደረገው መግለጫ መሰረት ባለፈው ጥቅምት አስር ቀን በተካሄደው የመጀመሪያ ቀን ምርጫ እና በቀጣዮቹ ቀናት ዘግይተው በነበሩ ድምጽ አሰጣጦች ወቅት 56 ሰዎች ሲሞቱ 379 ደግሞ ቆስለዋል ተብሏል። የድርጅቱ የአፍጋኒስታን ሚሽን እንዳስታወቀው ካለፉት አራት የምርጫ ወቅቶች ይልቅ በአሁኑ ምርጫ በተቀሰቀሰው አመት አመፅ የበለጠ ህዝብ ህይወቱን አጥቷል ተብሏል። በሌላ ዜና የባህር በር የሌላት አፍጋኒስታን ሁለት መቶ ኩንታል የጫነ ካርጎ በመላክ ለመጀመሪያ ጊዜ ከቻይና ጋር የአየር በረራ ግንኙነት ማድረጓ ተገለጸ። የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ እና የቻይና ከፍተኛ ዲፕሎማቶች ዛሬ ካቡል ውስጥ የተከናወነውን ስነሥርዓት መከታተላቸው ታውቋል። የአየር ግንኙነቱ መጀመር ወደፊት የአፍጋኒስታንን ትኩስ የፍራፍሬ ምርቶችን ለቻይና ገበያ ለማቅረብ የሚረዱ ኮሪደሮችን እንደሚፈጥር ተስፋ ተደርጓል። ከዚህ ቀደም አፍጋኒስታን የአየር ኮሪደሮቿን ክፍት ያደረገችው ከህንድ፣ ከቱርክ፣ ከፓኪስታን፣ ከኢንዶኔዥያ ና ከሳውዲ አረቢያ ጋር እንደነበረም ይታወቃል። እንግዲህ አድማጮች ዛሬ ከአፍጋኒስታን አልወጣንም። አፍጋኒስታንን በተመለከተ ሩሲያ በማስተናገድ የጋርዮሽ ውይይት ለመካፈል እንደሚፈልጉ የታሊባን ባለስልጣናት አስታወቁ። አንድ የአማጺው ቡድን አፈቀላጤ ዛሬ ማክሰኞ እንዳስታወቀው ከሆነ ግን በዚህ በሞስኮ ውይይት የታሊባን ልዑካን በማንኛውም የአፍጋን የሰላም ወይም የእርቅ ድርድር ላይ ለመካፈል እንደማይፈልጉ ነው። አፈቀላጤውን እንዳሉት መቀመጫውን ኳታር ካደረገ የታሊባን ቢሮ አንድ ከፍተኛ የልዑካን ቡድን በአርብ እለቱ ውይይት ለመካፈል ወደ ሞስኮ እንደሚያመራም አረጋግጧል። አድማጮች ለሰዓቱ የያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ትግስቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንሪስ ቱገር ወደ መጀመሪያው ዘገባችን እናልፋለን። በቤንሻንጉል ጎሙዝ ካማሺ ዞን አምስት ወረዳዎችና በምስራቅና ምዕራብ ወለጋ የተቀሰቀሰው ግጭት እስካሁን ሊረጋጋ ባለመቻሉ ከሶስት መቶ በላይ የመንግስት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገለጹ። የክልሉ መንግስት የተባለው ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራን ነው ብሏል። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉምዝ ካማሽ ዞን አምስት ወረዳዎች ከፍተኛ ግጭት ከተቀሰቀሰ ሁለት ወራትን እያስቆጠረ ነው። በአሁኑ ሰዓት በአሶሳ እንደሚገኙ በስልክ የገለጹልንና ና የመንግስት ሰራተኛ መሆናቸውን የተናገሩ ስማቸውን ለመግለጽ ያልፈለጉ አንድ ተፈናቃይ የተቀሰቀሰው ግጭት ወደ ከፍተኛ ጸብ ተቀይሮ ቀያቸውን ለቀው ከወጡ የመንግስት ሰራተኞች መካከል አንዱ መሆናቸውን ገልጸው፣ መንገድ መተላለፊያ ከተዘጋም ሁለት መራ ወራት መቆጠሩን ይናገራሉ። ወደዛ መመለስ አልቻልንም። እዚህ አሶሳ ላይ ከአራት መቶ በላይ መንግስት ሰራተኛ ብቻ ከቤተሰብ ውጪ ማለት ነው ተፈናቅለን ያለ ነው። በተደጋጋሚ የሚመለከታቸው አካላትንም ብናነጋግራቸው ምንም አይነት መፍትሄ ሊሰጡን አልቻሉም። አሁን ለመመለስ ያለው መንገድ በኦሮሚያ በኩል በኦሮሚያ ገብቴን ነው እንደገና ዛ ከማሺ ዞን ወረዳዎች መግባት የሚችለው እና ይሄ መንገድ አሁን ዝግ ነው አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚህ ሶሳ ላይ ቁጭ ብለናል ማለት ነው። እኚህ ግለሰብ እንደሚሉት በክልሉና በዞኑ ተደጋጋሚ ግጭት ከተከሰተ ረዘም ያለ ጊዜ ያስቆጠረ ቢሆንም ከመስከረም ወር ጀምሮ ግን እጅግ እየተባባሰ መሄዱን እና ለመኖር አስቸጋሪ በመሆኑ ከአምስት እስከ ስምንት ቀናት ጫካ ውስጥ ተጉዘው ቀያቸውን ጥለው መውጣታቸውን ነው። ከዛን ጊዜ ጀምሮ ሰዎች በመልካቸው የተለዩ በቀስትና በመሳሪያ ይገደላሉ ሚላሉ እንደገናም አሁን በኦሮሚያና በቤኒሻንጉል በተለይ ይሄ ጉምዝ ብሔረሰብ መካከል ያለው ነገር በጣም አሁን ተዛሪ የሚባል ደረጃ ላይ እየደረሰኝ ያለው በየጊዜ ሰው ይሞታል፣ በየቀኑ ሰው ይሞታል። ስለዚህ ከዚህ አንጻር ነው አሁን መመለስ አንችልም የሚል ነገር ነው። አሁን ትናንትና የክልሉ ሁለት አመራሮች ከዛ ተፈናቅሎትን ለማነጋገር ሞክሮ ነበሩ ዛም ስብሰባ ላይ ምንም ተገኝቻለሁ። ይሄ ነው የሚባል መፍትሄ አልሰጡንም። ለወደፊቱ ያለውን ችግር ለመፍታት ይሞክራለን የሚል ነገር ነው። ያው ሙሉ በሙሉ ስምምነት ላይ ሳንደርስ ነው ስብሰባው የተቋረጠ። ሌሎች ነዋሪዎችም እንደሚሉት በቤንሻንጉል ጉምዝ በካማሽ ዞን ውስጥ የስራ የመንግስት ስራ የለም፣ እርሻም መታረስ አቁሟል። ነዋሪዎች በየቤታቸው ዘግተው በፍርሀት ላይ ናቸው ነው እኚህ ግለሰብም ይህንን ያረጋግጣሉ። እነርሱ መውጣት ችለው አሶሳ ከተማ እንደሚገኙ ሌሎችም ወደ ነቀምት መሰደዳቸውን ገልጸው ከቤት መውጣት ያልቻሉ ደግሞ በአንድ ላይ ተቀምጠዋል ይላሉ። አሁን ያልወጡት እዚያ መውጣት ስለማይችሉ አንድ ቤት ውስጥ እስከ ሃምሳ እስከ ስልሳ ሰው ታፍኖ ነው ያለው። ምንም አይነት የሰብዓዊ እርዳታም ያላገኙ ቤት ውስጥ ታፍኖ ማለት ነው። መውጣት ከወጡ መንገድ ላይ ስለሚሞቱ፣ አሁን ያለው ነገር ቤት ውስጥ ታፍኖ ተሰብስቦ ቀናቸውን መጠበቅ ነው አሁን ያለው። ከዚህ ቀደም በተመሳሳይ ቤት ውስጥ ተዘግተን ተቀምጠናል፣ የውሃ የመብራትና የምግብ ችግር አለብን፣ የፌዴራል መንግስቱ ሊደርስልን ይገባል ያሉ ነዋሪዎችን አነጋግረን ነበረ። በወቅቱም የክልሉ መንግስት ጉዳዩን ለመፍታት እየሰራን ነው፣ ጥረታችንን እንቀጥላለን ብሎም ነበር። ሌላ ነዋሪ አነጋግሬ በስልክ እንዳሉኝ ግን ይህ ችግር ባለመፈታቱ እርሳቸውን ቤተሰቦቻቸውና ልጃቸውን ይዘው በአሶሳ ከተማ እንደሚገኙ ይናገራሉ። ቤተሰብ ልጅ አለን ልጅ አለኝ ያው ቤተሰቡም ቤተሰብ አሳዳጊ ነኝ ያው ቤተሰቦች ቤተሰቦች ምንም ደካማ ናቸው በጣም መስ መስ ያስተዳደርኩ ነው ያለው አሁን እስካሁን ድረስ ምንም የተባለ ነገር የለንም አሁን ለእኛ የተሰጠ ነገር ስለሌለ ያለንበት ሁኔታ ላይ ግ አሁን መንግስት አስቸኳይ ምላሽ እንዲሰጥ ብለን ነው ራይት እየሰጠን ያለን ወደ ክልሉ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘላለም ጃለታ ጋር ደውዬ ነበር። ይህንኑ ነዋሪዎቹ፣ ተፈናቃዮቹ የሚያነሱትን ጥያቄ አንስቼላቸዋለሁ። በቀስት የመገደልን መሳሪያ አለመሰብሰብን፣ ተፈናቃዮች መበራከትን፣ የመንገድ መዘጋትን፣ በነዋሪዎቹ የሚነሱትን ችግሮች በሙሉ አንስቼ እስካሁን ለምን አልተፈታም አልኳቸው። እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። ነገር ግን አሁንም ስጋቶች መኖራቸው አይካድም። ቀደም ተብሎ ችግር በነበረባቸው ሁከትና ብጥብጥ በነበረባቸው ወረዳዎች ላይ ቅድም በምትያቸው በምትይው ቁጥር ልክ ሰራተኞች ከአካባቢ ወጥተዋል፣ ያልተመለሱም አሉ። በቅርብ ራሱ ትናንትና የክልሉ ፐብሊክ ሰርቪስ ቢሮ ከሌሎች ሴክተሮች ጋር በመሆን እነዚህ አሶሳ እና በአሶሳ ዙሪያ ላይ የሚገኙ ከዛ ወጣን የሚለው የመመሰራተኞችን አነጋግረዋቸዋል። ስለዚህ በተረጋጋ እየተረጋጋ ባለባቸው ወረዳዎች ለምሳሌ ሰዳል ወረዳ አሁን መግቢያው ያስቸግራል እንጂ ያሶ ወረዳ ከአንድ ቀበሌ ወይም ደግሞ ቲሚጆ ከምንላት ቀበሌ ውጭ ሌሎች ቀበሌዎች አንጻራዊ ሰላምና መረጋጋትም የነበረበት ቀደም ሲልም እንደዚህ አይነት መፈናቀሎች ያልነበረባቸው ናቸው ያሶን በተመለከተ። ስለዚህ መግቢያ መንገዱ አሁንም ባለመከፈቱ በተለይ ወደ ከማሽ የሚወስደው መንገድ፣ ወደ በሎጂ ጋንፍ ወይም የሚወስዳቸው መንገዶች ባለመከፈታቸው ሰራተኛው ወደ ውስጥ መግባት ካለመቻሉ ባሻገር በተቻለም መጠን ይሄ ክፍተት ከተፈጠረበት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በተለይ ባለፈው ዓርብ ዕለት የክልሉ በክልሉ ርዕሰ መስተዳድር የተመራ የክልሉ ከፍተኛ አመራሮች በሄሊኮፕተር ከማሽ ዞን ሄደው የአሶ ወረዳ አጋሎ ሜጢን እና ከማሺ ወረዳ እንዲሁም የከማሽ ከተማ አስተዳደር የተውጣጡ የማህበረሰብ ክፍሎችን አወያይተዋል። ወደ ሰላም እንዲመለስ በውስጥ የሚያሉ ችግሮች ከዚህ በኋላ እንዲቆሙ በተቻለ መጠን ሰላምን የመንግስት አካላት በተለይ የጸጥታ አካል ብቻ ሳይሆን የሚያረጋግጠው እያንዳንዱ ማህበረሰብ ሰላሙን መጠበቅ መቻል አለበት። ስለዚህ ከዚህ በኋላ ምንም አይነት የሰው መፈናቀል፣ የሰው ሞትና መጎዳት፣ የቤት መቃጠል ፈጽሞ መሰማት እንደሌለበት እና እያንዳንዱ የራሱን ሰላም እንዲጠብቅ የተፈናቀሉ ዜጎቻችንን ተመልሰው የተረጋጋ ህይወታቸውን እንዲመሩ ጥብቅ መመሪያ አስተላልፈው ነው የመጡት። አቶ ዘላለም በቀስትና በሌሎች መሳሪያዎች ትንኮሳዎች የሉም ለማለት አልችልም፣ በተወሰነ ደረጃ አለ ይላሉ ችግሩ የውስጥና ከአጎራባች ክልል ጋር ያለ በመሆኑ የውስጡን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ይላሉ ነዋሪዎቹ ግን እንዲህ ያሉ ነገሮችን ስንሰማ ተደጋጋሚ ነው ነገር ግን ከቀያችን ተፈናቅለን ኑሯችን ተበትኖ ንብረታችን ተቃጥሎ ሰዎች ተገድለውብን በከክልሉ ከክልሉ ውጭ ባሉ ቦታዎች ላይ እንገኛለን የምንፈልገው የፌዴራል መንግስቱን ጣልቃ ገብነትና የሰብአዊ ርዳታ እንዲደረግ ልንልን ነው ይላሉ። አቶ ዘላለም በበኩላቸው ይህንን ለማድረግ ደግሞ ከኦሮሚያ ጋር ባለው ችግር መንገዶች በመዘጋታቸው እሱ ችግር መቀረፍ አለበት። ይህንንም ለመቅረፍ ከኦሮሚያ ክልል ርዕሰ መስተዳድር ፕሬዚዳንት አቶ ለማ መገርሳ ጋር በመነጋገር ጭምር ችግሩን ለመፍታት ጥረታችንን ቀጥለናል ይላሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደሚቀጥለው ዘገባችን እናልፋለን። የእምቦጭ አረም በእለት ከእለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶአደሮች ገለጹ። በሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ና በባህር ዳር ዩኒቨርስቲ ቴክኖሎጂ ተቋም ከ19 ሚሊዮን ብር በላይ የተሰራው የእምቦጭ ማስወገጃ ማሽን ለአገልግሎት ዝግጁ ሆኖ ትላንት ተመርቋል። በምረቃው የክልሉ ርዕሰ መስተዳድርን ጨምሮ በርካታ የስራ ኃላፊዎች ተገኝተዋል። አስቴር ምስጋናው ዝርዝሩን ይዛለች። ካለፉት ስምንት ዓመታት ጀምሮ በጣና ሐይቅ ላይ ተከስቷል የእንቦጭ አረም። አረሙ ለሐይቁ መጥፋት ትልቅ አደጋ ይዞ የመጣ ቢሆንም የአካባቢው አርሶ አደሮች ግን በውል አልተገነዘቡትም ነበር። ውሉ አድሮ ግን ነገሩ ሲገባቸው በሕልውናቸው ላይ የተደቀነ አደጋ መሆኑን ተረድተው ለማጥፋት መጣር ጀመሩ። ጠብ ያለ ነገር ግን የለም ይላሉ በማክሰኝት ወረዳ ሸጎ መንጌ ቀበሌ ውስጥ ያሉ አርሶ አደሮች ሞሀባው ተባባልና አግማ ሳራጌ የፈጠረብነን ችግር ያው ዘጠና አራት አንስቶ ወዝድ መጣ ማንለው ተባይ መጥቶ ወረረነ። ሲወረን ስናርም ስናርም እስከ ዘጠና ስድስት ድረስ ታገል ነው። ከዛ ወዲህ ግን አሸነፈን። ከዛ ወዲህ ተስፋ ቆርጠን ለህይወታችንም ሆነ ለኑሯችን ተስፋ ቆርጠን እንኳን ለእኛ አልፎ እስከ በለሳ ድረስ ተስፋ የሚሰጠውን ጣና አጥፍቶታል። ማሽን ተላከ፣ ለመንግስት እሪ ተባለ፣ ማሽን ተላከ። ማሽን ቢመጣ ምንም አልሰራ፣ ተስፋ አስቆራጭ ነው የሆነና እንጂ ሊያግዘን አልቻለም። አሁን አሳ አለ፣ ግን ጀልባውም ሆነ ታንኳ አይገባም። ተዘግቷል፣ አቁሟል። ሁለት አመት አልፎት ሶስተኛውን ይዟል። ስራ አቁሟል። በየት ይግባ ዘግቶታል። ወጣት አቁሟል። አሁን በረሃ ነው ሸቀል ያለ ይህን እያወጣ ግን እዚህ እየሸጠ ለኪሎ ሀምሳ ብር፣ ስልሳ ብር፣ ሀያ አምስት ብር እንዳቅሙ እየሸጠ ሲተዳደር ነበር። ይሄ ሲዘገው ነው አሁን በረሃ ነው ያለ። በማዕከላዊ ጎንደር ዞን ማክሰኝት ወረዳ ሸጎ መንጌ ቀበሌ ያሉ በሐይቁ ዙሪያ ያሉ አርሶ አደሮችን እንደምንሳሌ ያነሳው እንጂ በሐይቁ ዙሪያ ባሉ አስራ አንድ ቀበሌዎች የሚኖሩ ነዋሪዎች እጣ ፈንታቸው ይኸው ነው። በየደሴቱ ያሉ መነኮሳትም ጭምር አደጋው ተጋርጦባቸዋል። በታንኳ ወጥቶ አሳ ማስገር የለም። ውሃ ቀርቶ ከብትን ማጠጣት የለም። ከጣና ዳር ተቀምጦ ማዕበሉን እያዩ መንፈስን ማደስ የለም። ጫፍም መሀልም በእንቦጭ ተወሯል። እኛ እንደ ልባችን እየታጠብን ከብቶቻችን እንደ ልባችን ሳርም እንደ ቅድም ልጁ እንደሚበለው የተለያየ መኖ ያበቅል ነበር። ለከብቶች ያንን እየተጠቀሙ እኛም እየዋኘን እየታጠብን፣ በደህና ነገር እድገት ነው ኑሮን የነበረ አሳይቱንም እምቦጭ ይቆጣጠራታል። ሙሉ በሙሉ ይቆጣጠራታል። ያው ያጠፋታል። እንቁላሏንም ሆነ ያው ዳር ስለምጥል እንቁላሏ ማለት ነው። እንቁላሏንም እንደ እንጣለች በውሉ ይቀራል ማ እንትን ይለዋል እንደገና እሷንም እየተሳሰረ እሷን ህጉዳት ያደርሳታል አስዋን ማለት ነው ቅድም ሽታ የሚሉ ሲሉ ሰማው ልበል ምንድን ነው ሽታው ሽታ አለው እንዴ ሽታ አለው የጠነባ ሽታ አለው በጣም በጣም ይህን ቦጩ ስር ላይ ከሆይ ተዘፈዘፈው ስንሰራው በጣም የዘግንን ሽታ ና አለ እና እኛንም ግበሬውንም የተወሰነውን ግበሬ ለበሽታ እየዳረገው ነው የሚገኛለን ለከብቶ መጠጥ ግን ይህ አለ እየገላለጥ ነው አለ እና ጠቅሞ አሁንም እንቦጭ ቢይዘውም እየገለጠ እየተጠቀምንበት ናለ ለከብቶች እና የጤና ችግር አያስከትልም። ያው እንግዲህ እንቦጩ ላይ የራሱ ቅጠሉን ሲበሉት ነው እንጂ ሆ እስካሁን አላስከተልም። አዎ ለከብቶች ችግር ያጋጥማል። አሁን ቦጩ አዎ ብዙ ይሞታል። አዎ በተሉ አይሞቱም። እየለሰለሱ እየለሰለሱ እየለሰለሱ ከብዙ ሀኪም እዛ ደርሰው እንደገና ዛ ጉዳት ነው የሚደርሱ ተሏ ግድል ላያደረጋችሁ የባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም ከሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ውጪ የእንቦጭ አረም የማስወገጃ ማሽን በሀገር ውስጥ በመስራት ስራ ለማስጀመር ሰሞኑን ተመርቋል። የፈጠራ ባለቤቱ አቶ ሙላት ባሳዝነው እንደሚሉት ማሽኑ አረሙን ለማስወገድ አቅም ቢኖረውም በቂ ግን አይደለም እያሉ ነው። ይህንን አረም ለማስወገድ እነዚህ ማሽኖች ብቻ በቂ ናቸው ብለን አናስብም። እንደዚህ አይነት ማሽኖች በርካታ ማሽኖች ያስፈልጋሉ ብለን እናስባለን። ሲቀጥል እነዚህ ማሽኖች እኛንን ያመረት ናቸው። ስለዚህ ኦፕሬተሮችንም ትሬኒንግ የመስጠት አቅሟለን በቂ የመለዋወጫ እቃዎችንም አቅርበን ማሽኖች በተከታታይ ቀን ኢፌክቲቭሊ እንዲሰሩ ያስችላል ማለት ነው። እነዚህ ነገሮች መቀናጀታቸው በሀገር ውስጥ ምንድነው አሁን ከውጭ ሀገር የመጡ ማሽኖች በስፔር ፓርት ጥረት የሚቆሙበት ሁኔታ አለ። ለኦፕሬተሮችም በቂ ትሬኒንግ ባለመሰጠቱ ምክንያት ማሽኖቹ ዱረ ብል ሁነው ጠንካራ ሁነው ነገር ግን ባልተገባ ሁኔታ እየተሰበሩ የቆሙበት ሁኔታ ነው ያለው። የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ለባህር ዳር ዩኒቨርሲቲ አመራሮችም ሆነ ለፈጠራ ባለቤቱ ያስተላለፉት ነገር ቢኖር ስራው እንዳይቋረጥ አደራ ነው ያሉት። ባለ ብሩህ አእምሮ፣ ሙላት ባሳዝነው የተለያዩ ነገሮችን ይሞክራል። አሁን ከዩኒቨርሲቲ ጋር ተቀናጭ ዩኒቨርሲቲው ከሙላት ብዙ የሚማራቸው ነገሮች ያለ ይመስለኛል። በትክክልም የኢንዱስትሪ እና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለምቦች ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ ሀገር ውስጥ እያጠናከሩ ለመሄድ አንድ ማሳያ ጥሩ ሞዴል ነውና አጠናክራችሁ እንድትቀጥሉ። የባህር ዳር ዩኒቨርሲቲም ስም ከፍ ከፍ እንዲል የሙላትም የኢንጂነሪንግ ስራ ለሌሎች አራያ ሆኖ ሌላ ዩኒቨርሲቲው ምሁራኖች፣ ኢንጂነሮች፣ ተመራማሪዎች በአእምሯችሁ ውስጥ ያለውን እውቀታችሁን ወደ ተጨባጭ የህብረተሰብ ችግር መፍቻነት ማዋል የጀመራችሁበት ስራ ነውና እናንተም ልትመሰገኑ ነው ይገባል። አረሙን ለማስወገድ ከማሽኖቹ በተጨማሪ በስነ ህይወታዊ ዘዴና የአርሶ አደሩን ጉልበት በስፋት ለመጠቀም እቅድ ተይዟል ያሉት የክልሉ የደንና የዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው። ጣናን ለማዳን በአንድ ዘዴ ብቻ ሊሆን አይችልም። ትልቁ መፍትሄ ጣና ላይ ያለውን እንቦጭ ከመከላከል በፊት ወደ ሀይቁ የሚገባው አፈር መቆም ነው ያለበት በተደጋጋሚ ገልጸናል። በበጋ የጠፋ እምቦጭ በክረምት የሚዳብርበት ዋናው ምክንያት በዋና ዋና በሚገቡ ወንዞች ለእምቦጭ የሚሆን ምግብ ስለሚገባለት ነው እና ወደ ደጋሞ አካባቢ ያለው የተፈጥሮ ሀብት ቢሰራ አፈር፣ የተቀናጀ ስራ፣ የተፋሰስ ልማት፣ ተገቢ የቆሻሻ አወጋገድ ስርዓት፣ ስነ ህይወታዊ ዘዴ፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የአርሶ አደር ጉልበት በማሽንም ተቀናጅቶ ቢሰራ ይህን ሀይቅ ከጥፋት ልንታደገው የምንችልበት እድል አለን ነው አረሙን በማሽን የማስወገድ ስራ ሲጀመር የዩኒቨርሲቲው አመራሮች ሀሳብ አቅርበዋል። ለማሽኖቹ ምቹ የሆነ የወደብና የመገልገያ ህንፃዎችንም መገንባት ይጠይቃል። ቴክኖሎጂው ለተፈበረኩባቸው አላማና መሰል ተልእኮዎች የረጅም ዘመን አገልግሎት በተሳካ ሁኔታ ይሰጡ ዘንድ በሙያቸው የበቁ ባለሙያዎችን መፍጠርና ማሰልጠንም ይጠይቃል። ዩኒቨርሲቲው የተወገደውን አረም ወደ አገልግሎት እንዲውል የምርምር ሙከራዎች በተለያዩ ባለሙያዎች እያደረገ ሲሆን አረሙን ከጥፋት ከመቆጣጠር አንጻር የሚወገደውን አረም በሰፊው ግልጋሎት ላይ ለመዋል ተጨማሪ ምርምር ይጠይቃል። ወደሚቀጥለውና ወደ መጨረሻው ዘገባችን ነው የምናልፈው። ዛሬ በዩናይትድ ስቴትስ የአማካኝ ዘመን ምርጫ እየተካሄደ ነው። አሜሪካ ለሕዝብ ተወካዮች ምክር ቤታቸው 435 የህግ መምሪያና ከመቶ መቀመጫዎቹ አንድ ሶስተኛ ያህሉ ለምርጫ ለቀረቡት የህግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምጽ እየሰጡ ናቸው። በምርጫው ውስጥ ትውልደ ኢትዮጵያ አሜሪካውያንም ድምጻቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን እንዲያካፍሉን ማምሻው ጠይቂያቸው ነበር። ስሜ የአዲስ ዛ ዘውገ ቦጃ ይባላለሁ። የምሰራው ዲዛይነር ነኝ። ሲያትል ነው የምኖረው። ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው፤ በተለይ ለእኛ አሜሪካን ሀገር በስደት መተን የአሜሪካንን ሲዝንሺፕ ተቀብለን የምንኖር ሰዎች። ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራት እና በሪፐብሊካን ምርጫ ሳይሆን በአገሪቷ ጸባይ ሁን አንደም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው። የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት የጤና ንግድ፣ ከዚህ በፊት የምናውቃቸውን መንገዶች ስተው አሁን በጣም የተለየና ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ በተለይ ለእኛ ደግሞ አሜሪካ የሁሉም ሀገር ነች ብለን የምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን ለምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው ገምተው የትኛውን አይኔ እን ዲሞክራት ነኝ ኔ ይህም ድብብ ባላለሁኝ ከአትላንታ ነው። ለእኔም ሆነ ለኢትዮጵያዊው ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድን ነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የእኔ መብት የሆነውን ነገር በማወቅ ለመጠቀም መቻሌ ትልቅ እድል ነው ብዬ ነው ማምነው እና የኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ። እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስቴትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው፣ ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካ ዜጋ እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወጥተን እንድንመርጥና እንድንጠቀምበት ነው። ስሜ ተፈራህሉ እባላለሁ፣ ምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ ለኢትዮጵያውያኖች እንደሚ ወይም ደግሞ ለአፍሪካንስ የምንረዳበትና የምናግዝበትን መንገድ መጀመርና መሰራት አለበት። ለእሱም ጊዜው ሩቅ አይደለም። እርግጠኛ ነኝ ሰቡም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ለአንድ ችግር ነው፣ የማህበራዊንም ስንመለከት እንደ አንድ ችግር ነው። ኢኮኖሚውም በተለይ በዲኤምቪው አካባቢ የምንኖር ከሚሰራው ከእንደሚሰራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት የሚሰጠው ላይ፣ ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችን አስከብሮ ለሚሰራው ስራ አስፈላጊውም ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህም ደግሞ በሀገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛልና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ ዓመት እዚህ የሚኖሩ ሰዎች በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡን ማማከር፣ ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ። ስሜ ስኔ ሳኒኮ አንዲሳ ተመስገን እባላለሁ። የምኖረው ዳላስ። የምሄደው ለመምረጥ ዲሞክራትን ነው የሚደግፈውም ምክንያቱም ለሀገራችንም፣ ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የሚሄደው። ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት፣ ለኢትዮጵያ፣ ለሁሉን እንትን እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደረጉ ሼክስፒር ፈይሳ ያትል ዋሽንግተን ትልቅ ትርጉም አለው። ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያውንም ሆነን ኢትዮጵያዊ ላልሆነን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሄደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተ እኛን በቀጥታ ስለሚነካን እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከስራዬም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከሀያ አምስት አመት በላይ ኖሩ ያለው ቤተሰብ አለኝ። ልጅ አለችኝ፣ እና ለልጄም ደግሞ የወደፊት የሀገሯ ሁኔታ የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ ዓመት ብንኖርም ራሳችንን እንደ እንግዳ አድርገን ነው የምንቆጥረው። ወይም ደግሞ የዚህ ሀገር ፖለቲካ ወይም የፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ቤቶቻችንን እንሰራለን፣ ቤተሰቦቻችንን እንረዳለን። ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካለን ድረስ ጎብኚዎች አይደለንም። እዚህ እየኖረን ነው ያለ ነው። እዚህ ሀገር የሚሆነው ነገር እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው። እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል፣ በተለይ ደግሞ እኛን የሚመስሉ ጥቁሮች። ይሄ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ፣ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይሄንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው። Thank you የዛሬው ፕሮግራማችን እንግዲህ በዚህ በጀመርነው ሙዚቃ ወደ መጠናቀቁ ነው። በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም በፕሮግራማችን ላይ ያላችሁን አስተያየት አድርሶን፣ በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸ ነው ደግሞ ውን የመስታወት አራጋው እና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። radio sagali america